በነዘላለም ዘላለም ወርቅ ያገኘው ዶሴ በአሸባሪነት ወንጀል ተከሰው ሲከራከሩ የቆዩ የሦስት ተቃዋሚ የፖለቲካ ፓርቲዎች የአር እና የሰማያዊና የቀድሞ አንድነት ፓርቲዎች የአመራር አባላትና አንድ ሌላ ተከሳሽ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ወስኗል። የቀሩት አምስት ተጠርጣሪዎች ደግሞ በተለወጠ አንቀጽ እንዲከላከሉ ፍርድ ቤቱ ወስኗል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው። የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት ዛሬ ረፋዱ ላይ እንደተሰየመ ብይን ለመስጠት የቀጠረውን የእነ ዝርዓለም ወርቅ ያገኘውን የክስ መዝገብ ቅድሚያ በመስጠት ተከሳሾች በሙሉ በችሎት ለመገኘታቸው የእያንዳንዳቸውን ስም እየጠራ አረጋግጧል። መዝገቡ ለብይን የተቀጠረ እንደነበረም አስታውሶ ብይኑ የተዘጋጀና አርባ አራት ገጾች ያሉት እንደሆነ በመግለጽ ብይኑን በአጭሩ እንደሚያሰማ አስታውቋል። በዚሁ መሰረት እስከ ዛሬ በተከናወነው የፍርድ ሂደት አቃቢ ሕግ በመሠረተው ክስ አኳያ ያስረዱልኛል ያላቸውን ምስክሮች በእያንዳንዱ ተከሳሽ ላይ የሰጡትን ምስክርነት ፍርድ ቤቱ ባጭሩ ተንትኗል። በተከሳሾቹ ላይ አቃቢ ሕግ ያቀረባቸውን የሰነድ ማስረጃዎችንም መመዘኑን ፍርድ ቤቱ በሰጠው ሐተታ አመልክቷል። በዚሁ መሠረት ፍርድ ቤቱ በዚህ የክስ መዝገብ በሽብር ወንጀል ተከሰው የነበሩት ሁለተኛ ተከሳሽ አቶ ሀብታሙ አያሌው የቀድሞው አንድነትና ለዲሞክራሲና ለፍትህ ፓርቲ የሕዝብ ግንኙነት ኃላፊ፣ ሶስተኛ ተከሳሽ አቶ ዳንኤል ሽበሺ የቀድሞው አንድነት ለዲሞክራሲና ለፍትህ ፓርቲ የብሔራዊ ምክር ቤት አባል፣ አራተኛ ተከሳሽ አቶ አብርሃ ደስታ የአረና ትግራይ ለሉዓላዊነትና ዲሞክራሲ የሕዝብ ግንኙነት ምክትል ኃላፊ፣ አምስተኛ ተከሳሽ አቶ የሸዋስ አሰፋ የሰማያዊ ፓርቲ የብሔራዊ ምክር ቤት አባልና ሰባተኛ ተከሳሽ አቶ አብርሃም ሰሎሞን የአቃቢ ህግ ምስክሮችም ሆኑ ሌሎች ማስረጃዎች ያስረዱት ነገር ስለሌለ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ ሊሰናበቱ ይገባል ሲል ፍርድ ቤቱ ወስኗል። ይሁንና አቶ ዳንኤል ሽበሺ አቶ አብርሃ ደስታ፣ አቶ የሸዋ ሳሰፋ ጉዳያቸው በፍርድ ቤት እየታየ ሳለ የፍርድ ቤቱን ስራ በማወክና በመጋፋት ቅጣት ተጥሮባቸው ስለነበረ ይህን ቅጣታቸውን እንዲፈጽሙ ትዕዛዝ ሰጥቷል። አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን ግን ይህ ብይን ከተሰጠ ጀምሮ ነጻ ስለሆኑ ማረሚያ ቤቱ እንዲፈታቸው ትዕዛዝ ሰጥቷል። አንደኛ ተከሳሽ ዘላለም ወርቅአገኘሁ ስድስተኛ ተከሳሽ ዮናታን ወልዴ፣ ስምንተኛ ተከሳሽ ሰለሞን ግርማ፣ ዘጠነኛ ተከሳሽ ባህሩ ደጉና አስረኛ ተከሳሽ ተስፋዬ ተፈሪ ግን አቃቤ ህግ ያቀረበባቸው የሰውና የሰነድ ማስረጃዎች በጭብጡ መሰረት ያስረዱለት ስለሆነ የቀረበባቸውን ክስ እንዲከላከሉ ፍርድ ቤቱ ብይን ሰጥቷል። ይሁንና የሚከላከሉት አቃቢ ሕግ ባቀረበው አንቀጾች ሁሉ ሳይሆን በጸረ ሽብር አዋጁ አንቀጽ ሰባት ዕዝባር አንድ ድንጋጌን በመተላለፍ መሆኑን ገልጿል። ይህ ማለት በሽብርተኛ ድርጅት ተግባር ውስጥ መሳተፍን የሚከለክለውን ድንጋጌ በመጣሳቸው እንደሚሆንም አብራርተዋል። በተከሳሾቹ አቃቤ ሕግ ክስ የመሠረተው ጥቅምት 20 ቀን 2007 ዓ ም ቢሆንም ከሐምሌ 2006 ዓ ም ጀምሮ ተከሳሾቹ በእስር እንደነበሩ ይታወሳል። እንዲከላከሉ የተወሰነባቸው ተጠርጣሪዎች ከህዳር 13 እስከ 17 ባሉት ቀናት የመከላከያ ምስክሮቻቸውን እንዲያሰሙ ፍርድ ቤቱ አዘዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ